በኦሮሚያ ክልል በምዕራብ ጉጂ ዞን ገላና ወረዳ በታጣቂዎች በተፈጸመ ጥቃት ሰባት ሰዎች መገደላቸውን የወረዳው አስተዳደር ጽሕፈት ቤት ለአሜሪካ ድምጽ ገልጿል። ጥቃቱን ፈጽመው ሲሸሹ ነበር ካሏቸው ውስጥ የጸጥታ ኃይሎች ስድስቱ መገደላቸውን ኃላፊው ገልጸዋል። ጥቃቱን አድርሷል የተባለውን ቡድን ለማነጋገር ያደረግነው ጥረት አለመሳካቱን ገልጾ ዮናታን ዘብዲዮስ ተከታዩን ዘገባ አሰናድቷል። የወረዳው የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ገበየው ያዴተ አሸባሪው ሸኔ ሲሉ የጠሩት ቡድን ታጣቂዎች ከትናንት በስቲያ ግንቦት አስራ አራት 2013 ዓ ም ሾሮ ጨልቤሳ በሚባል ቀበሌ ውስጥ ሲቪሎችና የመንግስት የስራ ኃላፊዎችን መግደላቸውን ተናግሯል። ግንቦት 14 11 ሰዓት አካባቢ ከገላና ወደ ቦሬ እየሄዱ ያሉ አመራር እና ምንሻ አባላት ልዩ ቦታው ጨልቤሳ ሾሮ ተብሎ በሚጠራበት ቦታ ላይ በደፈጣ ጥቃት የኦነግ ሸኔ ወታደሮች በአንድ የጸጥታ ቢሮ አላፊ አቶ ጃርሶ በካሎና እንዲሁም እንዲሁም ቢሮ ባለሙያ የሆኑት ገመዴ ወጤሳ ጨምሮ ሁለት ሚሊሻ ሶስት የኦሮሚያ አድማ በታኝ ፖሊሶች ላይ ግድያ ተፈጽሟል። ከዚህ ጋር ተያይዞ የመኪናው አሽከርካሪ ወጣት ደንበላሽ ታገለ ቆስሎ እንደዚሁም ሰባት የኦሮሚያ ፖሊስ አባላት እና ሚሊሻዎች ቆስለው ዲላ ሆስፒታል በመታከም ላይ ነው ያሉ የሚገኙት የተገደሉ ስብሎች አስክሬን ሥርዓተ ቀብር መፈጸሙ እና በአሁኑ ወቅት አካባቢው መረጋጋቱን ኃላፊው ገልጧል። ሰላሙ የተረጋጋ የጸጥታ ኃይሉ ከህዝብ ጋር ተዘራጅተው ጥቃቱ ከተፈጠረ ሰዓት አንስቶ ያንን ስፍራ ሳሄ የቆሰሉትን ሰኳይ ወደ ህክምና የተሰዉትንም የክብር አሸኛኝ ሲደረግላቸው ተሰርቷል። አሁን ሌ እስካሁን ድረስ ተጠማን ተራብን ሳይሉ አጠቃላይ ህዝቡና የሚሊሻ አካላቱ የጸጥታ አካላቱ ተዘራጅተው እነዚህን ሰዎች ለማጋለጥ ከፍተኛ ጥረት እየተደረገ ነው ያለው። ጥቃቱ የሚፈጸመው በተደራጀ ሁኔታ መሆኑን የወረዳው የመንግስት ኮሚኒኬሽን ጉዳዮች ኃላፊ አስረድቷል። እነዚህ ታቀው sacas a sua ትጥቅ የምታገሉ አሉ። ሌሎች ደግሞ በተዘዋዋሪ በከተማም ሆነ በአንዳንድ ቦታ መሽገው ሌሎቻቸውን በማስፋት መረጃን በመስጠት የተደራጁ ኃይል እንዳሉ ይታወቃል። ከነዚህ ነው የሚያገኙ ተጠቀው እንዳለ ሆነ መረጃ በመስጠት የሚሰሩ ኃይሎች ትላሉ ማለት ነው። ጥቃት አደረሰ በማለት በአሸባሪነት የሚከሰሰውን ቡድን የማደን ስራ በጸጥታ አካላት የተከናወነ እንደሆነም አቶ ገበየው ተናግሯል። ሕዝቡ እንደዚሁም የሚሊሻ አባላት ፖሊስ፣ በተቀናጀ አካሄድ ለማጋለጥ እና የሕግ በላይነትን ለማስገበር ከሕግ አካላት ጋራ ትኩረት ሰጥተው እየሰሩ እንዳለ ነው። በየው ለምንድን ነው ሙሉ በሙሉ ማስቆም ያልተቻለው አካባቢው ላይ ያለውን ጥቃት? ይሄ ጨልቤሳ ሾሮ ሰቡለ የሚባለው የሚባለው አካባቢ ጫካም ነው። ይሄም ቦታ ደግሞ አራት ነው አምስት የሚሆኑ ቦታዎች አሉ። እነዚህ የታጠቁ ኃይሎች የሚንቀሳቀሱበት ቀጠና እና እየወጡ እየገቡ ጥፋት ስለሚያደርሱ ይሄ ነው በጣም አስቸጋሪ ያደረገው። መሸግ መሸሽ፣ ነገሮችን ወደ ሌላ ብሔር ሸሽቶ መግባት ነገር አዋሳኝ ድንበሮችን ሸሽቶ የሚሄድ ነገር ስላለ መንግስት ከዚያ ጠናፍሮ ሴር ሸሽቶ ይወጣሉ። ትጥቃቸው ፈተው ወደ ሌላ ከተማ ክብሎ ይወጣሉ። በረድ ስል ደግሞ ገብተው ንጹሀ በዚሁ አካባቢ አሁን ያው ቀንበፈሽ ሮ ከሚልበት ጎን ደንጎል ያለ አሁን ባለፈ ሁለት ወር ባለበለጠ ውስጥ እንደዚሁ ባለፈው ብዙዎችን በአንድ ጊዜ ጨፍጭፈዋል ማለት ነው። ንጹ ዜጎችን አርብቶ አደሮችን መሆኑ መጠን ይሄ ነው አብዛኛውን ጊዜ የጸጥታ ሁኔታውን ያሰጠ እያደረገ ያለው ነገር። ለጥቃቱ ኃላፊን የተወሰደ ቡድን እስካሁን ባይሰማም ጥቃቱን አድርሷል ሲሉ ኃላፊው ክስ ያሰሙበትን ቡድን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳ።